of America be <laughs> away. Yeah, yeah, America Dims Radio Taberna. <laughs> የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀምረ በምዕራብ አፍሪቃ አገሮች እንዲሁም በዩናይትድ ስቴትስ ለሰዎች ሕይወት መጥፋት ምክንያት የሆነው የኢቦላ ቫይረስ ወረርሽኝ በአሁኑ ወቅት አጣዳፊ የማኅበረሰብ ጤና እክል ብቻ ሳይሆን የንግድና ኢኮኖሚም ችግር እየሆነ ነው፣ ይላል አንዱ ዘገባችን። በስደት ላይ የሚገኘው የማራኪ መጽሔት ማኔጂንግ ኤዲተር ሚሊዮን ሹሩፔ ባደረበት ሕመም ሳቢያ ከትላንት በስቲያ ሰኞ አርፏል። ለምሽቱ የያዝናቸው የሚመለከቷቸው ዝርዝሮች ውስጥ ተካተዋል። ጤና ይስጥልን ክቡራትና ክቡራን አድማጮች ከዛሬ ሰኞ ጥቅምት 5200 ከዛሬ ማክሰኞ ረቡዕ ጥቅምት 5 2007 ዓ ም ስርጭታችን ጋር አስተናጋጃችኋ አላከበደ ከአቀናባሪው ኃይሉ ታምራት እና ከስርጭት መሀንዲሱ ቫስኮ ቫለሪ ጋር እስከ ምሽቱ አንድ ሰዓት ተኩል አብረናችሁ እናመሻለን። አሁን ቀዳሚው የሰዓቱ የዓለም ዜና ነው። ከቆንጅት ታየ ጤና ይስጥልኝ፣ እንደምናመሻችሁ። ኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምባሲ በዋና ከተማዋ በአዲስ አበባ ላይ በከፊል የሽብር ጥቃት ሊደርስ እንደሚችል አስጠነቀቀ። ኤምባሲው በዚሁ ማስጠንቀቂያው የሶማሊያው ነውጠኛ ቡድን አልሸባብ ቦሌ አካባቢ ጥቃት ለማካሄድ ማቀዱን የሚገልጽ ሪፖርት እንደደረሰው አመልክቷል። አንድ ከኤምባሲው የወጣ መግለጫ ጥቃቱ በትክክል የት ስፍራ ሊደርስ እንደሚችል አለመታወቁን ጠቅሶ ቦሌ አካባቢ የሚገኙ ሬስቶራንቶች፣ ሆቴሎች፣ የአምልኮ ስፍራዎች፣ የገበያ አዳራሾችና ሱቆች ለጥቃት የተጋለጡ ሊሆኑ ስለሚችሉ ተጨማሪ ማስጠንቀቂያ እስከሚወጣ ድረስ ወደ እነዚህ አካባቢዎች ከመሄድ መቆጠብ እንደሚያስፈልግ አመልክቷል። የዩናይትድ ስቴትስ ዜጎችም ኢትዮጵያውያንና ምዕራባውያን ወደሚያዘወትሯቸውና ሕዝብ በብዛት ወደሚሰበሰብባቸው ስፍራዎች ከመሄድ እንዲቆጠቡ ማስጠንቀቂያው ጨምሮ አሳስቧል። ሶማሊያ ውስጥ ከአሸባሪው ቡድን ከአልሸባብ ጋር በሚካሄደው ጦርነት ወታደሮች ካሏቸው በርካታ የአፍሪቃ ሀገሮች መካከል ኢትዮጵያ አንዷ መሆኗ ይታወቃል። በሌላ ዜና ዛሬ ሞቃዲሾ ውስጥ ያክሺድ በሚባለው ወረዳ እንቅስቃሴ በሚበዛበት ስፍራ ላይ ቦምብ ፈንድቶ ሁለት ሰዎች ገደለ። አንደኛው የመንግስቱ የደህንነት ባለስልጣን መሆናቸው ተዘግበዋል። የወረዳው አስተዳዳሪ ያክሺድ ኦስማን ሞሐመድ አዳዌ ለቪኦኤ በሰጡት ቃል የደህንነት ባለስልጣናት በጥቃቱ የደህንነት ባለስልጣኑ በጥቃቱ በጽኑ ቆስለው በኋላ ሆስፒታል ውስጥ ህይወታቸው እንዳለፈ ገልጸዋል። የባለስልጣኑ ማንነት ግን አልተገለጸም። የጥቃቱ ኢላማ እኚሁ ባለስልጣን እንደነበሩ የተናገሩት የመንግስቱ ባለስልጣናት ቦምቡ መኪናቸው ላይ ተጠምዶ ነው የፈነዳው ብለዋል። መንገድ ዳር የነበረ አንድ ሰው መገደሉን ገልጸው አራት ሲቪሎች ደግሞ ቆስለዋል ተብሏል። ኃላፊነት የወሰደ ወገን የለም። የላይቤሪያ የትራንስፖርት ሚኒስትር የመኪና አሽከርካሪያቸው በኢቦላ በሽታ መሞቱን ተከትሎ ራሳቸውን ከሌሎች ሰዎች እንዳይገናኙ አድርገው ለብቻ መቀመጣቸውን የመንግስቱ የዜና ማሰራጫዎች ዘገቡ። ሚኒስትሯ አንጀላ ካሴል ቡሽ ቫይረሱ አላገኛቸውም፣ ነገር ግን በግላቸው ወስነው ነው ራሳቸውን ከሰው ያገለሉት ብሏል ዘገባው። ሚኒስትሯ ከሾፌራቸው ጋር ለመጨረሻ ጊዜ ስራ ላይ ከነበረበት ካለፈው አርብ ሳምንት ማለትም እንደ ኤሮፓውያን ጥቅምት ሶስት ቀን ወዲህ አልተገናኙም ያለው የትራንስፖርት ሚኒስቴሩ ከዚያ ዕለት ጀምሮ ለሀያ አንድ ቀናት ከሰው ተገልለው ሁኔታቸውን እየተከታተል ነው ብሏል። መንግስት የሚኒስቴር መስሪያ ቤቱን ህንጻ የተህዋሲያን ማጥፊያ እንዲያስረጭ ጠይቀናል ሲል ሚኒስቴሩ አስታውቋል። የላይቤሪያ ዋና የጤና ጥበቃ ባለስልጣን ዶክተር በርኒስ ዳህናን የሚባሉትም ያስተዳደር ረዳታቸው በኢቦላ በሽታ መሞቱን ተከትሎ ለ21 ቀናት ከሰው ተገልለው እንዲቆዩ ተደርጎ እንደነበረ ዜናው አስታውቋል። በሌላ ዜና እዚህ ዩናይትድ ስቴትስ ሁለተኛ የጤና ሰራተኛ ለኢቦላ ቫይረስ መጋለጡን የቴክሳስ ዳላስ ከተማ ከንቲባ ተከትሎ የዳላስ ቴክሳስ ከተማ ከንቲባ ሁኔታው ከመገታቱ በፊት ተጨማሪ ችግሮች ሊታዩ እንደሚችሉ ተናግረዋል። የዳላስ ከንቲባ ማይክሮሊንክስ ዛሬ ለጋዜጠኞች በሰጡት ቃል ለኢቦላ ቫይረስ የተጋለጠው ሁለተኛው የጤና ሰራተኛ ትኩሳት ከጀማመረው በኋላ ትናንት ከሌሎች ሰዎች በማይገናኝበት ሁኔታ እንዲቆይ መደረጉንና ጎረቤቶቹም እንዲያውቁት እየተደረገ መሆኑን አስታውቀዋል። ለብቻው የሚኖረው የጤና ባለሙያው መኖሪያ ቤት የበሽታ ተዋሲያን ማጥፊያ እየተረጨ መሆኑ ተነግሯል። ማንነቱ ወይም ማንነቱ ያልተገለጸው የህሙማን እንክብካቤ ሰራተኛ ቫይረሱ ያገኘው በቴክሳስ ፕሬስቢቴሪያን ሆስፒታል ሲታከም ቆይቶ ሕይወቱ ያለፈውን ላይቤሪያዊ ቶማስ ኤሪክ ደንከንን የሕክምና እርዳታ ሲሰጥ እንደነበረ ታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅ፣ ይታየን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ያለውን የሰዓቱን ያለም ዜና ዝርዝር እናቀርባለን። አድማጮች አሁኑ ወደ ቀዳሚው የምሽቱ ዘገባ በስደት ላይ የሚገኘው የማራኪ መጽሔት ማኔጅንግ ኤዲተር ሚሊዮን ሹሩቤ ባደረበት ህመም ሳቢያ ከትላንት በስቲያ ሰኞ እለት አርፏል። የማራኪ መጽሔት ማኔጅንግ ኤዲተር ሚሊዮን ሹሩቤ በኢትዮጵያ መንግስት ወከባ እየደረሰብን ነው ባሉት በቅርቡ ከሀገር ተሰደው ወደ ጎረቤት አገሮች ከኮበለሉ የመጽሔት አዘጋጆችና አሳታሚዎችም አንዱ ነበር። የጤናውን ሁኔታ በቅርበት ሲከታተሉ ከነበሩ የሙያ አጋሮቹ ትላንት ሁለቱን አነጋግረናል። ማናጂንግ ኤዲተርና ባለቤት እንዲሁም እርካታ የተሰኘው የሬዲዮ ፕሮግራም አዘጋጅ የነበረው መልአኩ አማረ ከሚሊዮን ሹሩቤ የቅርብ ጓደኞች ውስጥ አንዱ ነው። ሲመቱን ነ የተቀበልኳቸው እዚህ ቀደም ዚ ስለመጣሁ በሁለት ሳምንት ያለ ነጋ ከቆየ በኋላ የተለየ ጭንቀት የስርስ ተደርጦ ነበር እና እዚህ በቅርብ የሚገኝ ክሊኒክ ቤት ነው ግሉኮሶችን ይወስድ ነበረን። ቅዳሜ ዕለት ግን ግሉኮስ ሲወስዱ እኔ ቤት መጣ በጣም ተዳክሞ ነበረ እና መራመድን መንቀሳቀስ የማይችልም። ምን ሆነል ነው ስለው አይ በረዥም ሰዓት ተኝቼ ስለነበረ ነው የደከመኝ አለኝ። ግን ሁኔታውን በማየበት ጊዜ እንደዛ አይደለም። ያው ሰዎች እዚህ አካባቢ መካቸው ሰዎች ያሰባ ላይ ለሚኘ የሉሲ ማማ ሚል ሆስፒታል አለ። ወደ ወደዛ ወሰድኩት። እዛ ወስደ ነው እንደ ገባ የላብራቶሪ ምርመራ አደረጉለት። ተኛ የትኩሳትና ጭንቅላቱ የመወጠር አይነት ህመም ነበረውና ሲቲ ስካን መታየት አለበት ብለው ወደ ጆሞ ኬንያታ ሪፈራል ሆስፒታል ነው የሄድነው። ጆሞ ኬንያታ ስንደርስ ከሌሊቱ ስድስት ሰዓት ነበረ። ብቻዬን ስለነበርኩኝ እኔም እንግዳ እንደመሆኔ በጣም ተቸገረ ነበረ። መሀል ላይ ቶም ሮብስ እንደወልኩለት እየመጣ እንደሆነ ነገረኝ። ማስተዋል የሚባለው የፍትህ መጽሄት ባለቤትም እየመጡ እንደሆኑ ነገሩኝ። እዛ ስድስት ሰዓት ተኩል አካባቢ ደረስን። ከዛ በኋላ ያው የተወሰነ እርዳታ ሲያደርጉለት አመሽል። የበሽታውን አይነት በእርግጠኝነት መናገር አንችልም፣ ግን እዚህ ክሊኒክ በምንወስደው ሰዓት ታይፎድ ነው ብለውት ነበረ። ከታይፎዱ ውጭ ግን በከፍተኛ ስረስ ውስጥ ጭንቀት ውስጥ ነው የነበረው። ጭንቀቱ ለተፋጠነ ሞት እንደዳረገው ነው ያገኘነው መረጃ። መሀል ላይ እንዳልኩኝ እዛ ሉሲማማ ሆስፒታል ስሜሄድ የሰውነቱ ግማሹ ክፍል አይንቀሳቀስም። ይህንንም ለማየት ዶክተሮቹ ለብቻው እንዲቀመጥ አድርገውት። የተወሰነ ክትትልን ያደርገውለታል፣ ግን እንደ ነገርኩ መናገርም ማዳመጥ የምንችልበት ሁኔታ ስላልነበረ ለህመሙ ስምት እኛ ነበር ለሐኪሞች መረጃ ስንሰጣቸው የነበረው። ሚሊዮን ሹርቤን ጨምሮ የበርካታ መጽሔቶች አዘጋጆችና አሳታሚዎች በአንድ ጊዜ ከአገር የመኮብለላቸውን ዜና ተከትሎ የአሜሪካ ድምፅ ከጥቂት ሳምንታት በፊት ካነጋገራቸው ጋዜጠኞች አንዱ ኤልያስ ጉዲሳ የሙያ አጋሩን ሚሊዮንን እንዲህ ያስታውሰዋል። በዛን ወቅት ሁላችንም እንደምናስበው ሚሊዮን በመጀመሪያዎቹ ወደዚህ ወደ ስደት የመጣባቸው ሳምንታት ላይ በጣም ጤነኛ ነው። አንተ የሚያገኘህን በነዛ ሳምንታቶች ውስጥ ነው። ተስፋ ነበረው። ህይወት ቀጣይ እንደሆነ ነበረ ያስብ ይመኝ የነበረው፣ ቤተሰቡ ጋር እንደሚገናኝ በትኗቸው የመጣቸውን ቤተሰቦች እንደሚረዳ እንደሚያግዝ ልጁን እንደሚያገኘው አንድ ቀን እንደዚህ ነበር ተስፋ የሚያደርገው እንጂ ፍጹም የምንም አይነት ደመም ነገር አናይበትም ነበር። በመጀመሪያዎቹ ጊዜያቶች ውስጥ በመጽሔት ስራው ትጉና ብዙ ተስፋ የሚጠብቀው ወጣት ነበር ይላል። ከኤልያስ ሀሳብ የሚስማማው መላኩ በበኩሉ አዎ፣ ሚሊዮን በጣም በቅርበት እንተዋወቃለን፣ በጣም በቅርበት እምናውቃለን። የራሱን ሚዲያዎች ከመጀመሩም በፊት የተወሰነም ጊዜ አንዳንድ አርቲክሎችን ይዞ ወደ እኛም አካባቢ ይመጣል። የተለያዩ ጋዜጦች ስለነበሩ ትንሽም ጊዜ ያህል እ በመስራት እኔ አካባቢም ነበረ። ከዛ በኋላም የተለያዩ ሚዲያዎችም ላይ ሲሰራ ማቀዋለሁ። የራሱ ስራ ሲሰራ እጅግ በጣም ጎበዝ ጋዜጠኛ ነው። ሁልጊዜም ለአዲስ ነገር የሚቀር ለአዲስ ነገር የሚተጋ ሁልጊዜ ለአዲስ ለውጥ ሲል የምታየው ነገ ትልቅ ደረጃ ለመድረስ ተስፋ የነበረው በጣም ሰዎችን የሚወድ በጣም የዋሃና ቅን የነበረ ልጅ እንደነበረ ነው። ሞቱም በጣም ልባችንን የሰበረው በጣም በሀዘን ውስጥ ልንኖቻ ነው በዚህ ምክንያት ነው። በጣም በጣም የሚገርም የሆነ ባህሪ የነበረው ልጅ ነው። ብዙ ነገሩ ከውስጥ የማይጠፋ አይነት ሰው ነው። ሚሊዮን ከሳምንታት በፊት ከአሜሪካ ድምፅ ጋር ባካሄዱት ቃለ ምልልስ ከሀገር ለመውጣት የተገደዱበትን ሁኔታና ውሳኔያቸውን ሚሊዮን በገዛ ቃሉ እንዲህ ሲል ነበር የገለጸው። ዋግሜ አንድ ዕለት ነው ከኢትዮጵያ ተሰደን የወጣ ነው። እንደሚታወቀው የኢትዮጵያ ፕሬስ ሁኔታ በጣም በአሳሳቢ ሁኔታ ስለሚገኝ ተከታታይ ዶክመንተሪዎች ሲሰሩብን እና ክሶች ሁሉ እንደተዘጋጁብን ከፍተኛ የማስፈራራት ዘመቻዎች እየተጠናከሩብን ሲመቱ ነው። ማተሚያ ቤትም ትዕዛዝ ተሰጥቶ መጽሔታችን እንዳይታተም መደረጉ ከማተሚያ ቤት ባለቤቶች በማረጋገጣችን በመጨረሻ ያለን አማራጭ ከሀገር መሰደድ ሆነዋል እና እኔም ዋግሜ አካባቢ ላይ ነው ከሀገር ለመውጣት የተገደድኩት። ስለዚህ ማራኪ መጽሔት በአሁኑ ሰዓት ከህትመት ውጭ ናት፣ ከህትመት ውጭ ሆነዋለሁ። ሚሊዮን የህክምና እርዳታ ያገኝ ዘንድ እንዲያግዙ በጓደኞቹ አማካኝነት በቀረበለት ጥያቄ መሰረት እርዳታ ድጋፉን የቸረው ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የምስራቅ አፍሪቃ ቢሮ ተጠሪ ቶም ሮድስ በጋዜጠኝነት ስራ ተሰማርተው በሚገጥማቸው ወከባ ሳቢያ አገራቸውን ጥለው ለመኮብለል የሚገደዱ ጋዜጠኞች ብዙዎቹ ለተለያየ በሽታና የባሰ እንግልት ይጋለጣሉ ይላል። አንዳንዱም በቀላሉ ሊታከሙ የሚችሉ የበሽታ አይነቶች ቢሆን እንኳን እንዲህ እንዳሁኑ ለከፋ ውጤት የሚዳርጉበት ጊዜም አለ ብሏል። አሉላ፣ የሚሊዮን አስከሬን እዛው ሆስፒታል ነው ያለው? በምን ሁኔታ ላይ ነው ያለው? ቤተሰቦቹ ተረድተዋል? ያወከው ነገር አለ ቆንጂት ድንገተኛ አሟሟት እንደነበር ቤተሰቦቹም የመስማት እድል እንደገጠማቸው ነገር ግን እርዳታ ለማሰባሰብ እየሞከሩ እንዳሉ አስከሬኑም አሁንም በዚያው በአረፈበት የኬንያታ ሆስፒታል እንደሚገኝ እና ለቤተሰቦቹም አስከሬኑ የሚሄድበትን ጥረት በማድረግ ላይ መሆናቸው ነው የተረዳዋል። እናመሰግናለን አሉላ ለገባ። ለቤተሰቦቹና ለጓደኞች ሁሉ መጽናናትን እንመኛለን። አሜሪካ ድምጽ መጽሔት ነው አድማጮች የተከታተላችሁት ያላችሁት የሰማችሁትም የዕለቱን አብይ ርዕስ ነበር አሁን የትንታኔው መጽሔት ርዕስ ነው የሚቀጥለው ፕሬዚዳንት ባራክ ኦባማ የኢቦላ ወረርሽኝን ለመግታት ስለሚደረገው ርብርቦች ከአለም መሪዎች ጋር ተወያይተዋል የጤና ጥበቃ ባለስልጣናት የብሔራዊ ደህንነት አባላት ገለጻና ማብራሪያም ከትላንት በስቲያ ሰኞ አድምጠዋል የአሜሪካ ድምፁ ዘጋቢ ቪክቶር ቤዲ በደረሰን ሪፖርት መሰረት የመጀመሪያው ዩናይት ስቴትስ የኢቦላ በሽታ ቴክሳስ ውስጥ ህይወት ካጠፋ ወዲህ የጤና ጥበቃ ባለስልጣናት ህመሙን ለማጥፋት የያዙትን አካሄድ እንደገና እያጤኑ ናቸው። አዲሱ አበበ ፕሬዚደንት ባራክ ኦባማ ከተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪሙን ጋር በስልክ በተነጋገሩበት ወቅት ምዕራብ አፍሪካ ውስጥ እየተስፋፋ ያለውን የኢቦላ ወረርሽኝ እስከናካቴው ለማጥፋት ጥረታቸውን በእጥፍ እንደሚጨምሩ ገልጸውላቸዋል። በሌላ በኩል ከፈረንሳዮቻቸው ፍራንሷ ኦላንድ ጋር ባደረጉት ውይይት ምዕራብ አፍሪካ ውስጥ የሕክምና ተቋማትን በማስፋፋትና የአውሮፕላን መንገደኞችን በመመርመር ረገድ ስላለው ጥረትም ተነጋግረዋል። ዳላስ ቴክሳስ ውስጥ ሁለተኛዋ የኢቦላ ታማሚ ስለሆነችው ነርስም ለፕሬዚዳንት ኦባማ ገለጻ ተደርጎላቸዋል። የ26 ዓመቷ ነርስ ኒና ፋም በዳላሶ ፕሬስቢቴሪያን ሆስፒታል ሲታክም ቆይቶ ባለፈው ሳምንት ከዚያ ዓለም በሞት የተለየው የላይቤሪያዊ የቶማስ ኤሪክ ዳንከን አስተማሚ ነች። ኒና ፋም በአሁኑ ሰዓት ተገልላ እየታከመች ነው። ሰኞ በተሰጠ ጋዜጣዊ መግለጫ ላይም የህመም መቆጣጠሪያ ማዕከል ዲሬክተሩ ዶክተር ቶም ፍሪደን እንዲህ ብለዋል ይት ኢቦላ እንደምን እንደሚስፋፋ ያለንን ግንዛቤ ሊቀይር አይችልም። ኢቦላን እንዴት ልንከላከል እንደምንችል ያለውን እውነታም አይቀይርም። ኢቦላን ለማስወገድ በያዝነው አካሄድና አቀራረብ ላይ ግን መሠረታዊ ለውጥ ሊያመጣ ይችላልና አካሄዳችንን እንደገና ልናጤን ይገባል። ከእንግዲህ አንድም ታማሚ መኖር የለበትም። ዶክተር ፍሪደን እንደተናገሩት ከሆነ ከሟቹ ላይቤሪያዊ ደንከን ጋር ከተገናኙት ወይም ተገናኝተው ይሆናል ከሚባሉት 48 ሰዎች ውስጥ አንድም ሰው ላይ የኤቦላ በሽታ ምልክት አልታየም። አክለውም አንድ ሰው ብቻ ከነርሷ ጋር ተገናኝቶ ሊሆን ይችላል፣ ያም ሰው እየተመረመረ ነው ብለዋል። አሶሼትድ ፕሬስ እንደዘገበው ደግሞ ነርሷን ኒና ፋምን ጨምሮ ወደ ሰባ የሚሆኑ የዳላሶ ፕሪስቢቴሪያን ሆስፒታል ሠራተኞች ሟቹን ሚስተር ደንኪንን በማስታመሙ ተግባር ተሳታፊዎች ነበሩ። ዶክተር ፍሪደን ሲናገሩ ግን እነዚህ ሁሉ እየተመረመሩና ክትትልም እየተደረገላቸው ነው ይላሉ። አንድ ሰው በህመሙ ተይዞ ከሆነና እኛም ተለይቶ ባለበት ቦታ እንዴት እንደተያዘ ካላወቅን ሌሎቹም ግለሰቦች በህመሙ ተይዘዋል ማለት ነው። ስለዚህ ህመሙን ለማስተላለፍ ይችላሉ በሚል እምነት የተሟላ ምርመራና ክትትል እናደርጋለን። ይህ አካሄድ ህመሙ እንዳይዛመት ጥሩ ዘዴ መሆኑን የተናገሩት ፍሪደን ነርሷ ኒናፋም በኢቦላ ልትያዝ ትችል ይሆናል የሚባልባቸውን ሁኔታዎች በሙሉ እየተጠኑና እየተመረምሩ መሆናቸውን የበሽታዎች መቆጣጠሪያ ማዕከል ዲሬክተሩ ዶክተር ፍሪደን ተናግረዋል። ሰዎች ለብቻቸው ተነጥለው ወደሚቀመጡበት ስፍራ ሲወሰዱ የሚሆነውን እዚያ ተቀምጠው የሚያጋጥመውንና ከዚያ ሲወጡ ያለው ሁኔታ እናጤናለን። ይበልጥ ትኩረት የምናደርገው በሦስተኛው ላይ ነው። ሰዎች ተነጥለው በቆዩበት ወቅት ከተደረገላቸው መሣሪያ ሲላቀቁና እዚያ መሣሪያ ላይ በሽታው ከተገኘ ሠራተኛው በበሽታው ሊያዝ እንደሚችል ከፍተኛ ግምት ይኖራል። ዶክተር ፍሪደን አዲስ መመሪያና ለጤና ጥበቃ ሠራተኞችም አዲስ ልምምድ እንደተጀመረ ገልጠው ይህም ተጠርጣሪ ህሙማንን ተነጥለው ከቆዩባቸው ቦታዎች የሚያወጡና ከምርመራ መሳሪያው የሚያላቅቁ ሰራተኞች ምን ማድረግ እንዳለባቸው የሚያስገነዝብ ነው ብለዋል። ማንኛውም የዩናይትድ ስቴትስ ሆስፒታል ለትኩሳትና ለሌላም ከኢቦላ ጋር ሊያያዝ ይችላል ለተባለ ምልክት ወደ ሕክምና ተቋሙ ለሚመጡና ባለፉት ሦስት ወራትም ወደ ጊኔ፣ ላይቤሪያና ሴራሊዮን ለተጓዙ ሰዎች ሁሉ የኢቦላ ምርመራ ማድረግ ይጠበቅበታል። ዩናይትድ ስቴትስ ውስጥም ሆነ ሟቹን ደንኪንን በረዱ የጤና ሙያተኞች መካከል በኢቦላ የመያዝ ዕድል ሊኖር እንደሚችል ዲሬክተሩ አልሸሸጉም። ዶክተር ፍሪደን በተጨማሪም ህመሙ ከተገኘባቸው ሦስት የምዕራብ አፍሪካ አገሮች በሚነሱ የአውሮፕላን መንገደኞች ላይ የተያዘውን የማጣራት ተግባር ጨምሮ የዩናይትድ ስቴትስ የጤና ባለሥልጣናት በርካታ አማራጭ የመከላከያ ዘዴዎችን እያመቻቹ መሆናቸውን አመልክተዋል በዚህ ዘዴ ትኩሳት ያለባቸው ወደ 80 የሚጠጉ መንገደኞች እንዳይጓዙ ከተደረጉ በኋላ ምርመራ ተካሂዶላቸው አንዳቸውም ግን ኢቦላ አልተገኘባቸውም። ባለፈው እሁድም ከሦስቱ የምዕራብ አፍሪቃ በመጡ መንገደኞች ላይ የዩናይትድ ስቴትስ ባለሥልጣናት በኒውዮርኩ ጆን ኤፍ ኬኔዲ ዓለም አቀፍ አውሮፕላን ጣቢያ በ91 ሰዎች ላይ ምርመራ አካሂደው አንዳቸውም ላይ ትኩሳት ወይም የኢቦላ ምልክት አልተገኘም። ይኸው አይነት ምርመራ በመጪው ሐሙስ የዋሽንግተኑን ዳላስ ጨምሮ፣ በኒዋርኩ ሊበርቲ፣ በቺካጎ ኦሄር እና በአትላንታው ሃርስፊልድ ጃክሰን በአራት አውሮፕላን ጣቢያዎች ምርመራና ማጣራት እንደሚጀመር ታውቋል። በተከታዩ አጠር ያለ ዘገባ ደግሞ ወደ ጎረቤት ኬንያ ይወስደናል። ከትናንት በስቲያ ሰኞ ከዚህ ዓለም በሞት የተለዩት እውቁ ምሁር ፕሮፌሰር አሊ ማዙሪ በአፍሪካ ጉዳዮች ስለ እስልምና እምነትና እንዲሁም በመልማት ላይ ባሉ አገሮችና በምዕራባውያን አገሮች ግንኙነት ዙሪያ በርካታ የፖለቲካ መጽሐፍትን የደረሱ ናቸው። በአሊ ማዙሪ ስራዎችና ህይወት ዙሪያ ያጠነጠነ መጽሐፍ የጻፉት ዶክተር ሱሌማን ኒያንግ አሊ ማዙሪን ያስታውሳሉ ዶክተር ሱሌማን ኒያንግ ዋሽንግተን ዲሲ በሚገኘው የሃዋርድ ዩኒቨርሲቲ የአፍሪቃ ጥናቶች ክፍል ሊቀመንበርም ናቸው። እነሆ ዘገባው ነው። ኬንያዊ ምሁር የሆኑት ፕሮፌሰር አሊ ማዝሩዊ የተወለዱት ሞምባሳ በተባለችው የወደብ ከተማ ሲሆን ኒውዮርክ ክፍለ ሀገር ውስጥ ቢንግሃምፕተን በተባለችው ከተማ በሚገኘው ቢንግሃምፕተን ዩኒቨርሲቲ የዓለም ባህሎች ጥናቶች ተቋም ስራ አስኪያጅ ነበሩ። አሊ ማዝሩዊ ኬንያ ውስጥ ትምህርታቸውን ካጠናቀቁ በኋላ ለከፍተኛ ትምህርት ወደ ውጭ ሀገራት መሄዳቸውን ዶክተር ሱሊማን ኒያንግ ይገልጻሉ። በኬንያ ሞምባሳ ትምህርታቸውን ካጠናቀቁ በኋላ ብሪታንያ በሚገኘው ማንቸስተር ዩኒቨርሲቲ ገብተው የመጀመሪያ ዲግሪያቸውን አገኙ። ከዚያም ኒውዮርክ ከተማ ባለው ኮሎምቢያ ዩኒቨርሲቲ የማስተርስ ዲግሪ ካገኙ በኋላ የዶክትሬት ድግሪያቸውን ኦክስፎርድ ዩኒቨርሲቲ ተቀበሉ። የውጭ ሀገራት ትምህርታቸውን ካጠናቀቁ በኋላ ወደ ኡጋንዳ ሄደው በሊቅነት ተግባር በመሰማራት የታላቅ እውቀት ሰው መሆናቸውን በተግባር አረጋገጡ። ኡጋንዳ ውስጥ ኢዲ አሚን ስልጣን ላይ ወጥተው በአረመኔያዊ አገዛዛቸው ምክንያት የብዙ ኡጋንዳውያን ህይወት አደጋ ላይ በወደቀበት ወቅት አሊ ማዝሩዊ ከኡጋንዳ አምልጠው በመውጣት ዩናይትድ ስቴትስ እንደ ገቡ ዶክተር ኒያንግ ጠቁመዋል። ዩናይትድ ስቴትስ ውስጥ አብዛኛው የምሁራዊ እድገታቸው የዳበረው ሚችጋን በሚገኘው ዩኒቨርሲቲ የአፍሪካን አሜሪካን ጥናቶች ኃላፊ በነበሩበት ወቅት ነው። ከዚያም ቢንግ ሃምተን ወደሚገኘው የኒውዮርክ ዩኒቨርሲቲ ሄዱ። በአካዳሚ ሙያ ብዙ አበይት ነገሮችን አበረከቱ። አሊ ማዝሩዊ እንዴት አይነት ሰው እንደነበሩና ስላበረከቱት ሥራ በመግለጽ ሊጀምር ይላሉ ሱሊማን ያንግ ዊ ካን ሴ ት ሂ ወዝ አን አፍሮ አረብ ሂስቶሪ አፍሪካዊ አረብ ነበሩ ለማለት ይቻላል። ታሪካቸው የአረብ የጀርባ አጥንት ካላቸው በምስራቅ አፍሪካ የስዋሂሊ ባህልን ከተቀበሉ አፍሪካውያን ታሪክ ጋር የተሳሰረ ነው። በቅኝ ግዛት ስር እንደነበሩ ነው ሰዎች ሁሉም በእንግሊዝኛ ቋንቋ የተካኑ ነበሩ። አብዛኛዎቹ ምሁራዊ ሥራዎቻቸውን የጻፉትም በእንግሊዝኛ ነው። በዘራቸው ታሪክ ምክንያትም አረብኛ ይናገሩ ነበር። ፕሮፌሰር አሊ ማዝሩዊ የኳሚ ኑክሩማን ፈለግ በመከተል የባህላዊቷ አፍሪቃ የምዕራቡ ዓለም ክርስትናና የአረባዊው ዓለም እስላማዊነት አመለካከቶችን ያጣመረ የአፍሪቃዊ አመለካከትን በማበርከት ረገድ አብይ ሚና እንደተጫወቱ ዶክተር ሱሌማን ኒያንግ አስረድተዋል። በመጪው ሰኞ ስለ ሟቹ ፕሮፌሰር አሊ ማዝሮዊ ሰፋ ያለ ዘገባ ይኖረናል። ይህም ንግድና ምጣኔ ሀብት ቅንብራችን የመጨረሻው ነው። በምዕራብ አፍሪካ ሀገሮች እንዲሁም በዩናይትድ ስቴትስ ለሰዎች ሕይወት መጥፋት ምክንያት የሆነው የኢቦላ ቫይረስ ወረርሽኝ በአሁኑ ወቅት አጣዳፊ የማህበረሰብ ጤና እክል ሆኗል። የማህበረሰብ ጤናን ከማቃወስ ባሻገር ታዲያ ይላል የምሽቱ ንግድና ምጣኔ ሀብት ዝግጅት ጫን ያለ ምጣኔ ሀብት ዋጋም እያስከፈለ ነው። ማርያም ያዲያሎ ለአሜሪካ ድምፅ ያጠናቀረችውን ዘገባ ይኑ ከሰማ ጊዜር ይዞ ቀርበዋል። በዋሽንግተን ዲሲ ሐሙስ እለት የምዕራብ አፍሪካ ሀገሮች ባለስልጣናት ከዓለም ባንክና የዓለም የገንዘብ ድርጅት አይኤምኤፍ መሪዎች ጋር በሽታውን እንዴት ለማስቆም እንደሚቻልና በሽታው በተለይም በምዕራብ አፍሪካ ሀገሮች ምጣኔ ሀብት የደቀነውን የማቆርቆዝ ፈተና ለመታደግ ተወያይተዋል። የዛሬ ዓመት የዓለም ባንክ በአፍሪካ በፍጥነት በማደግ ላይ ካሉ አጠቃላይ ሀገራዊ ምርት ጂዲፒ አስር ምጣኔ ሀብቶች ሴራሊዮንን በሁለተኛ ደረጃ ላይቤሪያን ደግሞ በስድስተኛ ደረጃ አስቀምጦ ነበር። በእነዚህ ሁለት አገሮችና በጊኒ የተመዘገቡ የምጣኔ ሀብት እድገቶች ቁልቁል ይንሸራተታሉ የሚል ስጋት በአሁኑ ወቅት ተጠናክሯል። የዓለም ባንክ እንደሚለው ከሆነ በኢቦላ የሚሞቱ ሰዎች ቁጥር እየተበራከተ መሄዱ በተለይ በጊኒ፣ ላይቤሪያና ሴራሊዮን ምጣኔ ሀብቶች ላይ የበረታ ተጽዕኖ ያሳድራል። የኢቦላ ወረርሽኝ በፍጥነት በቁጥጥር ስር ካልዋለ የምጣኔ ሀብት መሽመድመዱም ይቀጥላል አገሮቹንና በአጠቃላይ የአፍሪካን ምጣኔ ሀብትም ይጎዳል፣ ይላል የዓለም ባንክ። በላይቤሪያ በጊኒና በሴራ ሊዮን በኢቦላ የሞቱት ሰዎች ቁጥር አራት ሺህ ተቃርቧል። በዩናይትድ ስቴትስም አንድ ከምዕራብ አፍሪካ የመጣ ሰው ባለፈው ሳምንት ሕይወቱ አልፏል። ሦስቱን የምዕራብ አፍሪካ ሀገሮችን የሚያዋስኑ ጎረቤቶቻቸውም ድንበሮቻቸውን ዘግተዋል። የተለያዩ የአየር መንገዶች ወደ ሦስቱ ሀገሮች ያደርጓቸው የነበሩ የአውሮፕላን በረራዎችን አቋርጠዋል። እነዚህ የጉዞ ዕቀባዎችና መገለል የእነዚህን አገሮች ምጣኔ ሀብት ክፉኛ እየጎዱ ይገኛሉ። ሐሙስ ዕለት በዋሽንግተን ዲሲ በተደረገው ጉባኤ ላይ አገራዊ ጉዳዮች እያጣደፏቸው የሚገኙት የሲየራ ሊዮን ፕሬዚዳንት ኤርነስት ባይ ኮሮማ እና የላይቤሪያዋ ኤለን ጆንሰን ሸርሊፍ በቪዲዮ ኮንፈረንስ ተቀላቅለዋል። ኢቦላ በአሁኑ ወቅት በግብርና፣ በማዕድን ማውጣት፣ በኢንዱስትሪ፣ በግንባታ፣ ቱሪዝምና የመጓጓዣ ዘርፎች ብርቱ ኪሳራ እያስከተለ ነው። በሽታው የሰብዓዊና ሀገራዊ ልማት ጸር ሆኗል። የአገር ደህንነት ስጋት፣ የድህነት ቅነሳ ሥራችንንና ስልታችንን የንቧይ ካብ እያደረገ፣ የማኅበረሰብ ጤና ፈተና ነው። የመንግሥት ገቢ በእጅጉ ተመናምኗል። የላይቤሪያ ፕሬዝዳንት ኤለን ጆንሰን ሰርሊፍ ኢቦላ ወደ ሀገራቸው ከተዛመተ ወዲህ ቁጥር አንድ ሥራቸው በሽታውን መከላከልና ማጥፋት፣ ሕመምተኞችን ለይቶ የሕክምና አገልግሎት መስጠት፣ አልፎም የሀገሪቱ ምጣኔ ሀብት ላይ ኢቦላ ያስከተለውን መንኮታኮት እንዲሁም መዘዝ አጸፋ መስጠት ነው። በባህር መንገዶችና የባህር መጓጓዣ ድርጅቶች ላይ የተጣለብን እቀባ የመጓጓዣ ዋጋ በእጅጉ እንዲጨምር አድርጓል። ይሄም በበኩሉ የሸቀጥ ዋጋን በእጅጉ አሻቅቧል። በተለይም ድሆች በንረቱ ይባስኑ ተጎድተዋል። በዚህ በያዝነው ዓመት የዓለም ምጣኔ ሀብት እድገትን የሚተነበየው አሃዝ የነዚህን አገሮች ምጣኔ ሀብት እድገት ዝቅ ማድረጉን የዓለም ባንክ ፕሬዚዳንት ጂም ዮንግ ኪም አስገንዝበው፣ ሁኔታው በዚህ ከቀጠለና ኢቦላ በቁጥጥር ስር ካልዋለ በሚቀጥለው ዓመት የምጣኔ ሀብት ትንባያም እንደሚያንስ ገልጸዋል። ሰላሳ ሁለት ነጥብ ስድስት ቢሊዮን ዶላርስ የሚገመት ኪሳራ እስከ ቀጣዩ ዓመት አጋማሽ ድረስ ሊከሰት ይችላል። ሁኔታው የበረታ አደጋ የመጋረጥ ዕድሉም ሰፊ ነው። ከላይ የሰማነው የወደፊቱን ትንበያ ነው። የዓለም ባንክ ከፍተኛ የምጣኔ ሀብት አማካሪ ዴቪስ ኤቨንስ ሀገሮቹ እስካሁን በበሽታው የተነሳ ኢኮኖሚያቸው ክፉኛ ተመትቷል ይላሉ። በሦስቱ አገሮች የተመለከትነው ምርታማነት መቀነስ ወደ 350 ሚሊዮን ዶላርስ ይገመታል። የዚህ ትርጉም በቀላሉ ሲቀመጥ ሴራሊዮን ጊኒ እና ላይቤሪያ በሽታው ባይከሰት ከሚኖራቸው ሀገራዊ ገቢ ዛሬ በ350 ሚሊዮን ዶላር ኪሳራ ደህይተዋል ይተዋል ማለት ነው። የመጓጓዣ ዘርፉን ነጥለው የተመለከቱት የዓለም ባንክ ከፍተኛ የምጣኔ ሀብት አማካሪ የምዕራብ አፍሪካ አየር መንገዶችን አስመልክቶ ደግሞ እንደዚህ ብለዋል። What we've seen is from through August, we had more than 30 flights per week going in and out of Sierra Leone. በዚህ ረገድ የተመለከትነውን የሚያስረዳ አንድ ጭብጥ አለ። እሱም በነሐሴ ወር ወደ ሴራሊዮን የገቡና የወጡ በረራዎች ሰላሳ ሲሆኑ በመስከረም ወር ግን ስድስት በረራዎች ብቻ ናቸው ከዚች አገር የወጡ ወይንም የገቡ። የነዳጅ ዋጋ በእጅጉ አሽቆልቁሏል። የሲሚንቶም ዋጋ እንዲሁ ወርዷል። ለዚህም ምክንያቱ ገንዘቡን ኢንቨስቲ የሚያደርግ ሰው በመመናመኑ ነው። ሰዎች በእነዚህ አገሮች ገንዘብ ለማፍሰስ ፈርተዋል። የምዕራብ አፍሪካ ሀገሮች ከዓለም አቀፍ አጋሮቻቸው ጋር በመሆን ኢቦላን ለመቆጣጠር ተቀናጅተው ሲረባረቡ፣ በሌላ በኩል ደግሞ የምጣኔ ሀብት ኪሳራውና ከዚህ ጋር ተያይዞ ሊከሰት የሚችል የማኅበረሰብ ደህንነትና ሰላም መናጋት ስጋት ብዙዎችን ያሳሰቡ ተያያዥ ፈተናዎች ሆነዋል። በብሩኪንግስ ተቋም ከፍተኛ አጥኚ የሆኑት አማዱ ሳይ አሁን ከሚታየው ጉዳት ባሻገር ዘላቂነት ያላቸው ችግሮች ክፉኛ ያሰጓቸዋል። በአንድ በኩል የምጣኔ ሀብት እንቅስቃሴው በመዳከሙ ገቢ ይቀንሷል። በሌላ በኩል ደግሞ እጅግ ብዙ ገንዘብ የሚያስወጡ የጤና አገልግሎት ወጪዎች አሉ። የደህንነትና ሰላም ጥበቃ ወጪም እዚሁ ላይ ይታከላል። ይህ ሁሉ ተደማምሮ ታዲያ የበጀት መጓደል ይፈጥራል። የበጀት መጓደል ጣጣ ደግሞ ለረጅም ጊዜ የሚቆይ አሉታዊ የምጣኔ ሀብት አንደምታ ይኖረዋል። የጊኒ ፕሬዚዳንት አልፋ ኮንዴ በዚህ በዋሽንግተን ዲሲ ጉባኤ ላይ በአካል ተገኝተው ነበር። ሚስተር ኮንዴ እነዚህ የምዕራብ አፍሪካ ሀገሮች የበጀት ድጋፍ እንደሚያስፈልጋቸው ተናግረዋል። ሚስተር ኮንዴ ሀገራቸው ከቅኝ ግዛት ነፃ የወጣችበትን ዕለት ኦፊሴላዊ ክብረ በዓል በኢቦላ በሽታ የተነሳ ከሰረዙ በኋላ ለሕዝባቸው ባደረጉት ንግግር የሀገራቸው ምጣኔ ሀብት በበሽታው መንኮታኮቱን ገልጸው ጎረቤት ሀገሮችና የዓለም አቀፉ ማኅበረሰብ በሽታውን ለማስቆም እንዲሁም የምጣኔ ሀብት ኪሳራው አገሪቱ እንድታገግም ለማድረግ የበኩላቸውን እንዲጥሩ ጠይቀዋል። አድማጮች ለምሽቱ ያዘጋጀነው የቀዳሚ ስርጭታችን በዚሁ አበቃ። ሶስት ሰዓት ላይ ከልዩ ልዩ ዘገባዎችና ቅንብሮች ጋር መልሰን እስከምንገናኝ መልካም ምሽት።